መዝሙር ዘጠና አራት ንኦ ንትፈሳህ በእግዚአብሔር ወንየብብ ለአምላክነ ወመዳኒነ ወንብጻ ቅድመ ገጹ በአሚን ወበመዝሙር ንየብብ ሎቱ እስመ አቢይ ውእቱ እግዚአብሔር አምላክነ ወንጉስ አብይይ ውእቱ ላይለኩሉ አማልክት እስመ ኢይ ገድፎሙ እግዚአብሔር ለህዝቡ እስመ ውስተ እዴሁ ኩሉ አጽናፈ ምድር አድባር ነዋሃት ዚአሁ ውእቱ እስመእንቲአሁ ይእቲ ባሕር ወውእቱ ፈጠራ ወለየብስኒ እደዊሁ ገብራ ንኡ ንስግድ ወንግነይ ሎቱ ወንብኪ ቅድመ እግዚአብሔር ዘውእቱ ፈጠረነ እስመ ውእቱ አምላክነ ንነሰ ሕዝቡ ወአባግዐ መርዔቱ ዮም አመሰማይ ክሙ ቃሎ ኢታጽ ንኡ ልበክሙ ከመ አመ አምረርዎ በገዳም كروني عذا ويكم فاتنوني وريو مجباريا أربعة عمتا تقطع كوا لا يأتي تولد وأبيا زلفة يصه تلبوم من تسا إياي نارو في النعوية بكما ما هلكوا بمعاتيا كان إياي وو